The Voice of America. በትግራይ ክልል እየተካሄደ ባለው ጦርነት ከአስር ሺህ በላይ ሰራዊት ማርከናል አሉ። የትግራይ ክልል መሪ ዶክተር ደብረጽዮን ገብረ ሚካኤል ከተማረኩት ውስጥ ኤርትራውያንም ይገኙባቸዋል ብለዋል። ዶክተር ደብረ ጽዮን በሰጡት ማብራሪያ የፌዴራል መንግስት የትግራይ ህዝብን የኤሌክትሪክ አቅርቦት እንዳያገኝና በጨለማ እንዲኖር ኃይል ከማቋረጥ ተሻግሮ የተከዜ ኃይል ማመንጫና የኤሌክትሪክ ማከፋፊያን በአውሮፕላን ደብድቦ ጉዳት አድርሷል በማለት ተናግረዋል። ሙልጌታ ጽሀ ከመቀሌ ተከታዩን ዘገባ ልኮልናል። የትግራይ ክልል መሪ ዶክተር ደብረ ጽዮን ገብረ ሚካኤል ትናንት በሰጡት ማብራሪያ ህዝባዊ ጦርነቱ ቀጥሏል ብለዋል። የክልሉ ሕዝብ ወራሪውን እየመከተ ይገኛል ያሉት ዶክተር ደብረ ጽዮን የሁለት ሀገራት ሰራዊትና የአንድ ክልል ኃይል ተደምረው እየወጉት ቢሆንም በጀግንነት እየመከታቸው ይገኛል በማለት ተናግሯል። በምዕራብ ትግራይ ህዝቡ ከክልሉ የመከላከያ ኃይል ጋር በመሆን እየመከተ ይገኛል ያሉት መሪው አሁንም በተጠናከረ መንገድ ቀጥለዋል ብለዋል። በዚህ ትግል አኩሪ ታሪክ እየተመዘገበ ይገኛል፣ ይህ ታሪክም በቀጣይ ይዘከራል ያሉት ዶክተር ደብረ ጽዮን እስካሁን ከአስር ሺህ በላይ ሰራዊት ተማርኳል በማለት ተናግረዋል። እስካሁን ባካሄድ ነው የመመከት ጦርነት ከአስር ሺህ በላይ ተዋጊ ማርከናል ውጊያው ግን አሁንም እንደቀጠለ ነው አስር ሺህ ተዋጊ መማረኩ የጦርነቱን ክብደት ለመገመት ይረዳናል እነዚህ የተማረኩት ምርኮኞች በእኛ እምነት በስርዓት ነው የሚያዙት የትውልድ ቀያቸው ተለያይተዋል ብለን የተለያየ አያያዝ አናደርግላቸውም የተለያየ የምርኮኛ አያያዝ ድሮም አልተደረገም አሁንም እንደዛ አይደረግም የማንኛውም ብሔር የሰራዊት አባል በክብር ነው የሚያዘው ከእነዚህም ኤርትራውያን ይገኝባቸዋል ብለዋል አብይ። አሳልፈው የሰጠው መሬት አንዳንዱ መንጠቅ ጀምረናል። ቀጥታ ያስገባቸው የኤርትራ ስራዊት የትግራይ ህዝብ እየተዋጋነ ያለው በዚህ ውጊያ እየተማረኩ የሻእቢያ ወታደሮች አሉ። ከውጭ የገባ ምንም የለም እያሉ ሲዋሹ የነበሩ በተጨባጭ እናሳያቸዋል ነው። ሁለቱም ውሸታም አምባገነን መሪዎች በአንድ ውጊያ የተገኙ መሆናቸውን እናጋልጣለን። ማርከናል። ምርኮኞቹ እናወጣቸዋል። የተማረኩ ሰዎች እንደ ታሪካችን የሚገባቸውን ክብር ሰጥተን ይዘናቸዋል በማለት ነው የገለጹት። ዶክተር ደብረጽዮን ጦርነቱ ተጀምሯል እንጂ አላለቀም፣ በቀጣይም ክብራችንና ማንነታችን ጠብቀን ለማስቀጠል እንመክታለን ነው ያሉት። ህዝባዊ አንድነትና መሪህ ይዘን የሚያስፈልገንም ትጥቅ ባለቤት ሆነናል በማለት ነው ዶክተር ደብረጽዮን ገብረ ሚካኤል እየተናገሩት። በፌዴራል መንግስት የሚሰጡ የኤሌክትሪክ፣ ስልክ፣ ኢንተርኔት እንዲሁም የባንክ አገልግሎት ተቋርጧል ያሉት ዶክተር ደብረጽዮን የኤሌክትሪክ አገልግሎት ከክልሉ የሚገኙ የሀይል ማመንጫ በመጠቀም ህዝብ እንዲገለገል አድርገናል ብለዋል። ሆኖም ግን ከትናንት በስቲያ የፌዴራሉ መንግስት የተከዘ ሀይል ማመንጫና ና የሀይል ማከፋፈያ ማዕከል በአውሮፕላን ደብድቦ አገልግሎት እንዲቋረጥ አድርጓል ሲሉ ከሰዋል። በውሳኔ የኤሌክትሪክ አገልግሎት ትግራይ እንዳያገኝ ተደርጓል። አገልግሎቱ እንዲጠፋም ተወስኖ በተግባር በጨለማ ላይ ነው የነበር ነው። በእኛ በኩል የተወሰነ ጥረት አድርገን የኤሌክትሪክ አገልግሎት መስጠት በመጀመራችን፣ አይ እንዴት አድርገው አገልግሎት ሰጡ እነዚህ፣ እኔ የወሰንኩት በጨለማ እንዲኖር ነው። የምሰማው ግን የኤሌክትሪክ አገልግሎት በትግራይ ያለ ነው። ከቁጥር የወጣ ነገር ተፈጥሯል። አዲስ አበባ ሆኜም መቆጣጠር አልቻልኩም፣ ማጥፋት አልቻልኩም። በዚህ ማድረግ ያለብኝ በአየር ኃይል በቦምብ ተከዜ ግድብን መደብደብ ነው። የኃይል ማመንጫውን አቅርቦት የሚሰጠውን ሳብስቴሽን መደብደብ ነው። ይሄ የሀገሪቱ ሀብት ነው። ስንት ቢሊዮን የወጣበት ሀብት ነው። ግድብ በግድብ እንዲሆን ነው የሚፈልገው፣ እንጂ ያለህን ግድብ ትግራይ ጨለማ ለመክተት ተብሎ ተከዘን ያክል ግድብ ለማፍረስ ኤሌክትሪክ አገልግሎት እንዲቋረጥ ትናንት በተካሄደው ድብደባ አገልግሎቱ ተቋርጧል። ጨካኝ መንግስት የትግራይ ህዝብ በጨለማ እንዲኖር ኑሮው እንዲጎሳቆል ለመብቱ በመቋሙ እንዲሰቃይ የፈረደ መሆኑ እናያለን። ከትናንት በስቲያ ጀምሮ በመቀለ ከተማና አካባቢዋ የኤሌክትሪክ አቅርቦት አለመኖሩ እኔም ተመልክቻለሁ። ዶክተር ደብረ ጽዮን መንግስታቸው በሚቻለውን የደረሰውን ጉዳት በመጠገን ህዝባዊ አገልግሎት ለመጀመር ጥረት እያደረገ መሆኑም ተናግሯል። ዶክተር ደብረ ጽዮን ለኢትዮጵያ መከላከያ ኃይል ባስተላለፉት መልዕክት ለምን ዓላማ እንደሚዋጋ ቆም ብሎ ሊያስብ ይገባል ይገባል ብለዋል። መንግስታቸው ለፖለቲካው ችግር ፖለቲካዊ መፍትሄ ነው የሚያስፈልገው ብሎ እንደሚያምን ገልጸው ሆኖም በኃይል ለማንበርከክ የሚመጣና የትግራ የኡክራይን መሬት ለመውረር የሚመጣ ግን መቅበሪያ ቦታ እንጂ የሚያገኘው አንድም መሬት አይኖርም በማለት ተናግረዋል። ለአሜሪካ ድምጽ ሙልጌታ ጽብሀ መቅለም። ሙልጌታን ለዘገባው እናመሰግናለን። በሌላ በኩል የአስቸኳይ ጊዜ አዋጅ ማጣሪያ የትግራይ ክልል መንግስት ተከዜ ሃይድሮ ኤሌክትሪክ ሀይል ማመንጫን መደብደቡን መግለጹን ተከትሎ ባወጣው መግለጫ ዝርዝሩን ሲያስረዳ ልክ እንደ ሌሎቹ የኃይል ማመንጫ ግድቦች ሁሉ በፌዴራል መንግስት የተገነባና የሚተዳደረውም በፌዴራል መንግስት የሆነውን ግድብ እሁድ ጥቅምት 29 2013 ዓ ም የህወሀት ሚሊሻ ግድቡን ለመጠበቅ የተሰማራውን የፌዴራል ፖሊስ ኃይል ከስራው ለማደናቀፍ ጥቃት ፈጽሟል። የተጎዱትና የተገደሉት ቁጥር ያልተረጋገጠ ቢሆንም በህይወት የተረፉ 11 የፌዴራል ፖሊስ አባላት ለ14 ሰዓት ያህል በእግር ተጉዘው ተራራዎችን አቆራርጠው ወደ ጎንደር ገብተዋል ብሏል። በቀጣዮቹ ቀናት የህወሀት አክቲቪስቶች በማህበራዊ ሚዲያ አማካኝነት ግድቡን ተቆጣጥረናል የሚል መረጃ ማሰራጨታቸውንም ተስተውሏል ሲልም ያክላል መግለጫው። ዝርዝሩን በሚያስረዳበት ክፍልም ነገር ግን አምነስቲ ኢንተርናሽናል የህወሀት ሚሊሻዎች በማይካድራ በንጹሐን ዜጎች ላይ የፈጸሙትን ጭፍጨፋ አስመልክቶ ሪፖርት ባወጣበት በህዳር ሶስት ሁለት ሺ አስራ ሶስት አመተ ምህረት የህዝብን ትኩረት አቅጣጫ ለማስቀየር የተከዜ ግድብ በቦምብ እንደ ተመታ የሚያትት ሆን ተብሎ የተቀናበረ የሀሰት መረጃን ህወሀት በቴሌቪዥን አሰራጭቷል ካለ በኋላ ባለ ሁለት ክበብ ቅስት ያለው እና በውሃ የተሞላ ግድብ በቦምብ ቢመታ ሊያስከትል የሚችለው መጥለቅለቅና ጥፋትን ማንም ሊገምተው የሚችለው በመሆኑ የመረጃውን ሐሰተኛነት በቀላሉ ለማረጋገጥ ይቻላል በማለት የትግራይ ክልሉን መረጃ አስተባብሏል። በሌላ በኩል ዶክተር ደብረ ጽዮን ተማረኩ ያሉትን ኤርትራውያንን በተመለከተ ከኤርትራ ባለስልጣናት ምላሽ ለማግኘት ሞክረን፣ ዋሽንግተን ዲሲ ያለው የኤርትራ ኤምባሲ ለጊዜው በኮቪድ አስራ ዘጠኝ ምክንያት ዝግ መሆኑ ተነግሮናል። ይሁን እንጂ በዚህ ሳምንት መጀመሪያ ላይ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ ለሮይተርስ በሰጡት ቃል ይህ የውስጥ ግጭት ነው በግጭቱ ውስጥ ያለንበትም ማለታቸው አይዘነጋም።